The voice of America! The OA! Yich, Yamerikadums, Radio Tabiano. ጤና ይስጥልኝ ክቡራትና ክቡራን አድማጮች። ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨውን ስርጭት ጀመርን። በቀጥታ የሚተላለፍላችሁን የዛሬ ሰኞ ግንቦት 18 2006 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። ፒት ሀድሊ የቴክኒክ መሐንዲሱ ነው። እስከምሽቱ አንድ ሰዓት ተኩል አብራችሁ እንድትቆዩ ጋብዛለሁ። ክቡራትና ክቡራን አድማጮች አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። አዲሱ አበባ ያሰማናል። እንደምን አምሽታችኋል። የኤርትራ ፕሬዚዳንት ኢሳያስ አፈወርቂ የመንግስታቸውን ፖለቲካዊ መዋቅር ሊመራ የሚችል አዲስ ህገ መንግስት ማርቀቅ እንደሚጀምሩ የገለጡበትን ታላቅ ንግግር ማሰማታቸው ተገለጠ። ፕሬዚዳንቱ ይህን የተናገሩት የአገሪቱ ሀያ ሦስተኛ የነጻነት ቀን ባለፈው ቅዳሜ በታሰበበት ዕለት ባሰሙት ንግግር ነው። በምናካሄደው የአገር ግንባታ ስራችን ውስጥ ፖለቲካዊው መሠረተ ልማት አብይ ተግባር ወይም ሚና ይኖረዋል ብለዋል። ፕሬዚዳንት ኢሳይያስ ሰፋ ያለውን ዝርዝር በሶስት ሰዓት እናሰማለን። እስላሞች፣ አይሁዶችና ክርስቲያኖች እንደ ወንድምና እህት እርስ በርሳቸው እንዲከባበሩ በአመፅም ወቅት የእግዚአብሔርን ስም ያለ አግባብ እንዳያነሱ የካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አባ ፍራንሲስ ዛሬ ሰኞ ባስተላለፉት ማሳሰቢያ ጠየቁ። አቡኑ ይህን ጥሪ ያቀረቡት የእስልምና እምነት ተከታዮች ነቢዩ መሐመድ ወደ ገነት አድርጓል ብለው በሚያምኑበትን ሶስተኛውን ቅዱስ ስፍራ በጎበኙበት ወቅት ያካሄዱት የመካከለኛው ምስራቅ መንፈሳዊ ጉዞ ሲጠናቀቅና በሶስተኛው ቀን መሆኑም ታውቋል። የአባ ፍራንሲስ ቀጣይ የዛሬ ሰኞ ጉብኝት ለተወሰኑ ደቂቃዎች ራሳቸውን ዝቅ አድርገው የጸለዩበት ዌስተርን ዎል የተባለው ስፍራ ሲሆን በዚህ የተቀደሰ ስፍራም በሚታመንበት አይሁዶች በዚያው ስፍራ ሊጸልዩ እንደሚችሉ ይታወቃል። እርሰ ሊቀና ጳጳሳት አቡነ ፍራንሲስ ማምሻውን ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁ ጋርም እንደሚገናኙ ታውቋል። አጠር ያለ የዜና ዘገባ በሶስት ሰዓት እናክላለን። በዩክራይኑ ፕሬዚዳንታዊ ምርጫ የመሪነቱን ስፍራ የያዙት ፖሮሼንኮ በቀጣዩ ሰኔ የወር አጋማሽ ላይ ከሩሲያው ፕሬዚዳንት ጋር ለመገናኘት እንደሚፈልጉ አስታወቁ። ለዩክራይን ሰላምና አንድነት የሞስኮ ሚና ወሳኝ ነው ብለዋል። እጩ መሪው ኪየቭ ውስጥ ለጋዜጠኞች መግለጫ የሰጡት ፖሮሼንኮ ሞስኮ ምስራቅ ዩክራይን ውስጥ ያለውን አለመረጋጋት ለማርገብ ድጋፏን እንደምትሰጥ ተስፋቸውን ገልጠዋል። የህንዱን ምርጫ ያሸነፉት ናሬንድራ ሞዲ ቀጣዩ ጠቅላይ ሚኒስትር ሆነው ቃለመሐላ ዛሬ ፈጸሙ። ሚስተር ሞዲ የህንዱ ብሔራዊ ባህራቲያ ፓርቲያቸው አገሪቱን ለአስር ዓመታት የመራውን ብሔራዊ ኮንግረስ ፓርቲ አሸንፎ ነው ለዚህ ስልጣን የበቁት። ዛሬ ሰኞ ኒው ዴልሂ ውስጥ የተካሄደው የቃለ መሀላ ስነ ስርአት የፓኪስታኑን ጠቅላይ ሚኒስትር ነዋዝ ሸሪፍን ጨምሮ በርካታ የዓለም ታላላቅ መሪዎች መገኘታቸው ተገልጧል። ስነ ስርዓቱን ከተከታተሉት መካከልም የሽሪላንካ፣ የአፍጋኒስታን፣ የማልዲቭስ፣ የቡሁታን፣ የኔፓልና የሞሪሽስ ይገኙባቸዋል። በመጨረሻም ዛሬ እዚህ ዩናይትድ ስቴትስ ውስጥ ብሔራዊ በዓል ነው፣ የአርበኞች ቀን። አሜሪካ በውትድርና ሲያገለግሉ ያለፉ ጀግኖቿን ሜሞሪያል ዴ ብላ በየዓመቱ በምታከብረው በዚህ ብሔራዊ በዓል ታስባቸዋለች። የዛሬው በዓል በየስቴቶቹ ባሉ ከተሞች የሚካሄዱ ልዩ ልዩ ሰልፎችንና ትርኢቶችን ያካትታል። እዚህ ዋሽንግተን አቅራቢያ በሚገኘው የቨርጂኒያ አርሊንግተን ከተማ ባለው ብሔራዊ መካነ መቃብርም ፕሬዚዳንት ባራክ ኦባማ አበባ ያኖራሉ፣ ንግግርም ያሰማሉ። ለሰዓቱ ያለን ዜና በዚሁ አበቃ። አመሰግናለሁ አዲሱ። ለዜናው ከምሽቱ ሶስት ሰዓት በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ይመለሳል። ይህ በ1431 መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። ኦሮሞን መነካካት ኢትዮጵያን መነካካት ነው ሲሉ አቶ ቡልቻ ደመቅሳ መድረክ ባዘጋጀው ሰላማዊ ሰልፍ ላይ ተናግረዋል። ባለፉት ሳምንታት በኦሮሚያ ክልል በተለያዩ ስፍራዎች ለጠፋው የህይወትና የንብረት ውድመት ተጠያቂው ገዢው ፓርቲ ኢህአደግ ነው ሲልም መድረክ ከሷል። የህይወትና የንብረት ካሳም እንዲከፍል ጠይቋል። ጉዳዩን የሚያጣራ ገለልተኛ ኮሚሽን እንዲቋቋምም ጥሪ አቅርቧል። መለስካቸው አምሃ ዘርዝር አለሁ።

መድረክ ቅዳሜ ግንቦት 16 ቀን 2006 ዓ ም ባካሄደው የተቃውሞ ሰላማዊ ሰልፍ ማጠናቀቂያ ላይ የካ ክፍለ ከተማ ቀበሌ 08 ሜዳ ከሚባለው ስፍራ እንደ ደረሰ መጀመሪያ እንዲናገሩ ድል እየተሰጣቸውና ንግግራቸውን በኦሮሞ ቋንቋ የጀመሩት አቶ ቡልቻ ደመቅሳ ነበሩ። ኑን ጡኪና ግና መሌ ነመ ኢትዮጵያ ሚት የነ ኑ ኢትዮጵያ ኢትዮጵያ የቹኑይ ኢትዮጵያ የቹኑይ ከናፍ ኑን ቱቱኩኒ ኢትዮጵያ ቱቱኩ ከናፍ ቶኮ ታኔ ቶኩማ ኢትዮጵያ ጭምስኔ ኦሮሞ ጭምስኔ ወሊ ወጅን ራቹ ቀብነ መለ ወጋ ወጋት ወልቱሙን ወልቱፈን ወልቱቁን ንተ ከዚያም የግንባሩ ዋና ጸሐፊ አቶ ገብሩ ገብረማርያም በሰላማዊ ሰልፉ ለተሳተፈው ህዝብ እንደተናገሩት ከቅርብ ሳምንታት በፊት በኦሮሚያ የተለያዩ ክፍሎች ተፈጥሮ የነበረው ሁከት እንግዳ ደራሻ አልነበረም። በእሳቸው አነጋገር የአዲስ አበባና የፍንፍኔ ልዩ ዞን የጋራ ልማት ትስስር ስም ወይም ሽፋን ህዝብ ያልተወያየበትንና ያልተስማማበትን ፕላን ለመተግበር መነሳት ኢ ህገ መንግስታዊ ነው። ከዚህ አንጻር ደግሞ ህዝብና የዩኒቨርሲቲ ተማሪዎች በሰላማዊ መንገድ ያቀረቡት ጥያቄ ህገ መንግስታዊ መሆኑን የተናገሩት አቶ ገብሩ ይህንን የኢህአዴግ ቱባ ባለሥልጣናትም አልካዱትም ሲሉ ዋቢ ጠርተዋል። ከዚያም አልፎ የመድረክ አባል ድርጅት የሆነው የኦሮሞ ፌዴራሊስት ኮንግሬስ እና ሌሎችም ተቃዋሚ ድርጅቶች የልማት እቅዱን በተመለከተ አቅርቦት የነበሩትን ጥያቄ ኢህአዴግ በቸልታ እንዳለፈው አስታውሰው አሁን ለደረሰው ጥፋት ተጠያቂ ያድርገውታል። ይህም ቸልተኝነቱ የሰው ሕይወት እንዲጠፋ፣ ንብረት እንዲወድም አድርጓል። ኢህአዴግ በተለይም ጥያቄው የደረሳቸው አካላት እንደ ወትሮ በወቅቱ ምላሽ ባለመስጠታቸው የሰውና የንብረት ውድመት እጅግ አሳዛኝ በሆነ ሁኔታ በኦሮሚያ ክልል በተለያዩ ቦታዎች ተፈጽሞ፣ ስለሆነም ኢህአዴግ ለዚህ ጉዳይ ሙሉ ኃላፊነቱን ወስዶ ህይወታቸው ላለፈው ቤተሰቦች የህይወት ካሳ እንዲከፍል በዚህ እውከት መካከል ንብረታቸውን ላጡ ሰዎች መንግስት ተገቢ ካሳ እንዲከፍል የጠየቁት አቶ ገብሩ ገብረ ማርያም ጉዳዩን በገለልተኝነት የሚመረምርና መፍትሄ የሚሰጥ በሁሉም ወገን ተቀባይነት ሊያገኝ የሚችል አጣሪ አካል እንዲቋቋምም ጥሪ አቅርበዋል። በአድርባዮች የተገነባ ሳይሆን በሰብአዊ ጽናታቸው ማለትም ፐርሰናል ኢንቴግሪቲ የታነጹና የታወቁ ግለሰቦች የተዋቀረ ገለልተኛ አካል ማለትም ኮሚሽን ተቋቁሞ ጉዳዩን እንዲመረምርና ይህንንም ኢህአዴግ ለሕዝባችን በግልጽ እንዲያሳውቅ፣ በመድረኩ ዋና ጸሐፊ እንደተነገረው የአዲስ አበባና የአካባቢዋን የኦሮሚያ ልዩ ዞን ከተሞች ያስተሳስራል የተባለው የልማት እቅድ ግልጽነት የሚጎድለው ስለሆነ ለሕዝብ ውይይት ቀርቦ ተቀባይነት እንዲኖረውም ያስፈልገዋል ብለዋል። ለዚህ ሁሉ መንስኤ የሆነው የፍንፍኔና አካባቢዋ የልማት ትስስር ኢንቲግሬትድ ዴቨሎፕመንት አዲስ አበባ ማስተር ፕላን ሰሞኑን በቴሌቪዥን እንደሚያቆለጳጵሱ ሳይሆን የተባለው ግልጽ ያልሆነ አወዛጋቢ ፕላን ጉዳዩ የሚመለከታቸው አካላትና ህብረተሰቡ በጋራ ተወያይተው በሚስማሙበት መንገድ ብቻ እንዲተገበር። በሰላማዊ ሰልፉ ካገኘኋቸው ታዋቂ ሰዎች መካከል አንዱ አቶ ቡልቻ ደመቅሳ ሲሆኑ በዕለቱ በሰላማዊ ሰልፉ የተገኘው ህዝብ ብዛት አነስተኛ ነው ብለው እንደማያምኑ ይናገራሉ። ይህ ሁሉ ህዝብ አለቀስቀሳና በበጎ ፈቃዱ ብቻ የወጣ ከመሆኑ አኳያ እጅግ ብዙ ነው የሚባል እንደሆነ ያስረዳሉ። ህዝቡ ግን ከዚህም የበለጠ ጥንካሬውንና አንድነቱን ማሳየት እንዳለበት ያስገነዝባሉ። ከዚህ የበለጠ መስራት አለበት፣ አንድነቱን ማሳየት አለበት። አማራውም፣ ኦሮሞውም፣ ትግሬውም የደቡቡ ህዝብ ሁሉ ከዚህ የበለጠ ጥንካሬ ማሳየት ያስፈልጋል። ምክንያቱም ኢህአዴግ ኢትዮጵያን ከፋፍዬ ገዝቻለሁ፣ ህዝቦቹ አይተባበሩም እና እኔ ነኝ የሚቀርባቸው ለህዝብ ኢህአዴግ ማን መድረክ አይደለም ብሎ ነው የሚያስበው። ይሄ ቀስ ቀስ ቀስ በቀስ ይሸረፋል ብዬ አስባለሁ። ተሰላፊው ህዝብ ግንፍሌ ከሚባለው የአዲስ አበባ ክፍል ተነስቶ የካ ክፍለ ከተማ ቀበሌ 08 ሜዳ የሚባለው ስፍራና እስኪደርስ የተለያዩ መፈክሮችን እያሰማ ተጉዟል። ለሰላማዊ ተቃውሞ ጥይት ምላሽ ሊሆን አይችልም፣ ነጻነት እንሻለን ፍትህ እንሻለን፣ ዴሞክራሲ እንሻለንና የመሳሰሉትም ከእንደዚህ መካከል ይገኙባቸዋል። መለስካቸው ከምሽቱ ሶስት ሰዓትም ዜናውን ይዞ ይመለሳል። አሁን ወደ ተከታዩ ዘገባ እናልፋለን። በኢትዮጵያና ቋንቋን መሰረት ያደረገ ፌዴራሊዝም ላይ ሰሞኑን በቪኦኤ ውይይት ተካሂዷል። የውይይቱ ተሳታፊዎች ሶስት የኦሮሞ ተወላጅ ምሁራን ናቸው። ውይይቱን የመሩት አዲሱ አበብና ትዘታበላቸው ናቸው። በቅድሚያ አዲሱ እንግዶቹን ያስተዋውቃል። ወደ ውይይቱ እንለፍ። ዶክተር ጉሻታ መምህር የነበሩ አልፎ አልፎም ተጋባዥ ሌክቸረር ናቸው። በምርምር ስራ ላይ ነው የሚገኙት ዶክተር ደምሴ ኦሎመ ደግሞ በማኔጅመንት መስክ የግል አማካሪ ስራ ላይ ነው የሚተዳደሩት። ሙያዊ ትንታኔ ወይም ምክር የሚሰጡ ናቸው። ዶክተር ግዛቸው ቴሶ ከኖርዌይ ያው ከዚህ ቀደም አቅርብ ናቸዋል። የከተማ ልማትና አስተዳደር ማህበራዊ እድገት ምሁር ናቸው። በተለይ በዚህ ማስተር ፕላን ላይ ልዩ ጥናት አድርገው ጥናታቸውን ደግሞ ለህዝብ ያቀረቡ ምሁር ናቸው፣ እና ለዚህ ለተነሳንበት ጉዳይ እናንተ በሆነት ተገቢ ሰዎች ናችሁ ብለን እናምናለን እና እናመሰግናለን ስለተገኛችሁልን በጣም እናመሰግናለን እናመሰግናለን፣ በጣም እግዚአብሔር ይስጥልን። እንደው ጥያቄ እንደጠይቅ ትዝታ ከጋበሽኝ የነገሩ መነሻ እንደምታውቁት የአዲስ አበባ ማስተር ፕላን ነው። ተቃውሞ ደግሞ ፊንፊኔ ዙሪያ ያሉ አምስት ስድስት ክልሎች ሱሉልታ፣ ቡራዮ፣ መናገሻ፣ ለገጣፎ ለገዳደ የመሳሰሉት ዱከም፣ ሰበታን ጨምሮ ከኦሮሚያ ክልል ተወስደው ወደ አዲስ አበባ ሊቀላቀሉ ነው በሚል ሲሆን ይሄ እዚህ መዘዙ እንግዲህ መነሻው ማስተር ፕላኑ ነው እና በዚህ ላይ ምን ያህል ግንዛቤ ያላቸው እውነት ይሄ ለተነሳው ተቃውሞና ለጠፋውም ህይወት ምክንያት ሊሆን ይገባዋል ወይ በዛ ላይ ምን ትላላችሁ ወደ ዶክተር ግዛቸው ሳልሄድ አዲሶቹ እንግዶች ብትጀምሩ ዶክተር ቡሻ ከእርሶ ልጀምር ከቶሮንቶ አዎ በመጀመሪያ ደረጃ ህይወታቸው ለጠፋው እግዚአብሔር ነፍሳቸውን ይማር ለቆሰሉትም እንደዚሁ ጽናቱንና ብርታቱን ሰጥቶ ያድናቸው እንላለን። በመጀመሪያ ደረጃ እነዚህ የኢትዮጵያ ልጆች ናቸው። ሁላቸውም ለዚህ ነገር መደረግ አልነበረባቸውም። ሁኔታው ግን አሁን ጥያቄው የከተማ ልማት ጉዳይ ነው ወይስ የፖለቲካ ጉዳይ ነው የሚለውን ሁሉም ሰው እያንዳንዱ ሰው የራሱ የሆነ ግምት ይኖረዋል። የኦሮሞ ህዝብም እዛ አካባቢ ያለው የጠየቀው አዲስ አበባ ውስጥ አዲስ አበባ አስተዳደር ውስጥ ሰይ ይኑረን፣ ሰዎችም አይፈናቀሉ፣ አግባብነት ያለው መፍትሄ ይሰጥ፣ ዲሞክራሲ ይኑር፣ ከመፈናቀል በፊት ይወያዩበት፣ ሁኔታውን ይወቁ፣ መፈናቀል ደግሞ ካለ ሰዎቹ በፍላጎታቸው በደስተኝነት ይሂዱ፣ ዝም ብሎ አይወርወሩ፣ ሰዎች ማህበራዊ ችግር ውስጥ እንዳይገቡ የሚል ጥያቄ ነው ያነሱት። በመጀመሪያ ደረጃ እና በእኔ ግምት እንግዲህ ጥያቄዎቹ አዲስ አበባ የገባው ቃል አለ። የኦሮሞ ትምህርት ቤቶች የኦሮምፋ ማስተማሪያ ትምህርት ቤትን ከፍታለ ተብሎ በሁለት ሺ አምስት የገቡት ቃል አለ። እሱን አላደረጉም ወዘቴ የመሳሰሉት ነገሮች ናቸው። ይሄንን ያመጣው ዋናው ግን፣ ዋናው ለዚህ ሁሉ መዘዝ መሰሪው የብሔረሰብ ፖለቲካ ነው። የብሔረሰብ ፖለቲካ አገሪቷን ከፍተኛ ንቅንቅ ውስጥ ከቶ ህዝቡን እርስ በራሱ አብሮ ተዋዶ ተጋብቶ ስንት አመት የኖሮን ለዚህ እያናቆረ የመጣ ጉዳይ ነው። ስለዚህ ህብረተሰብን በብሔረሰብ ሳጥን ውስጥ ከት ምንም ያህል ልትመራ ብትሞክር እንኳን ሩቅ ልትሄድ አይችልም፣ አይኒ ላይ ይፈነዳል እና ኢህአዴግም አሁን እየደረሰበት ያለው ይሄ ነው። ይሄ ግን ለወደፊቱ ኢትዮጵያን ችግር ውስጥ እንዳይከት እያንዳንዳችን የትኛውም ብሔረሰብ ውስጥ ያለን ህዝቡ አንድነት ላይ ኖሯል። አንድ ህዝብ ነው፣ አንድ ኢትዮጵያዊ ነው፣ የአንድ ኢትዮጵያ ህዝብ ህብረተሰብ ነው። ችግሩን ለመፍታት ጥረት ማድረግ ያለብን ይመስለኛል። ሁላችንም ችግሩ እንዳይባባስ ጋዝ ላለመጨመር፣ ውሃ አፍሰን ችግሩን እንድንፈታል የምናደርግበትን መንገድ መቀየስ ያለብን ይመስለኛል። እሺ ዶክተር ቦሻ እናመሰግናለን። ትዝታ ነኝ እንግዲህ ከአዲሱ አበበ ጋራ አብሬ የማስተናግደው። ምናልባት ቀጣዩን እድል ለዶክተር ደምሴ ሴኦሉማ እንሰጣለን። አንድ ነገር እዚህ ላይ ማስታወስ ያለብን የኢትዮጵያ መንግስት የክልሉ መንግስትም ቃል አቀባይ እንዲሁም ደግሞ የኢትዮጵያ ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም የዚህን የማስተር ፕላን ጉዳይ ከተቃዋሚዎች የሚነሳውን ከተማሪዎች የሚነሳውን አስተባብለዋል። ገና በጅምር ያለ ነገር ነው። ሕዝብ ለማነጋገር እየተዘጋጀን ነው ብሎ እንዲያውም መገናኛ ብዙሃንን ነው የወቀሱት ይሄን በማራገብ ይሄንን ጨምሮ ስለ ተማሪዎቹ እንቅስቃሴ የታዘቡት ምንድነው ያለው ከመንግስት ስለተሰጠው መልስ አመሰግናለሁ ወንድሜ ዶክተር ቡሻ እንዳለው በጨቅላ እድሜያቸው ለተጠጩ ወጣት የዩኒቨርስቲ ወንድሞቻችን እናቶቻችን ያለኝን ሀዘኔታ ለወላጆቻቸውና ለመላው ለኢትዮጵያ ህዝብ መግለጽ እፈልጋለሁ ከዚያ በመቀጠል በእውነቱ ምንም አይነት ነገር ሲፈጠር በስልጣን ያለው ስርአት የሚምለው እና የሚገዘተው በህገ መንግስቱ ነው። ይህ ህገ መንግስት አንቀጽ ሰማንያ ዘጠኝ ቁጥር ስድስት እንደሚለው የሀገር ልማት ፖሊሲዎች እና ፕሮግራሞች በሚዘጋጁበት ወቅት መንግስት ህዝቡን በየደረጃው ማሳተፍ አለበት ይላል። የህዝቡንም የልማት እንቅስቃሴ መደገፍ አለበት ይላል። ከዚያ በመቀጠልም አንቀጽ ዘጠና ሁለት ቁጥር ሶስት ላይ የህዝብን የአካባቢ ደህንነት የሚመለከት ፖሊሲና ፕሮግራም በሚነጠፍበትና ስራ ላይ በሚውልበት ጊዜ የሚመለከተው ህዝብ ሁሉ ሀሳቡን እንዲገልጹ መደረግ አለበት ይላል። ይሄ ሳይደረግ ከምርጫ ሺ ዘጠኝ መቶ ዘጠና ሰባት ሁለት ሺ አምስት ጀምሮ በአዲስ አበባና ዙሪያ ሰፊ የመሬት ወረራ እየተካሄደ ነበር። ይህንንም ከስርዓቱ ጋር አብረው ሲያገለግሉና ሲያቀነቅሉ የነበሩ ወገኖች እነሆ እጅግ የሚያስፈራና የሚሰቀጥጥ መረጃዎችን እያወጡ ነው ያሉት። ይህ በእንዲህ እንዳለ በአጠቃላይ በልማት ስም የኢትዮጵያ ገበሬዎችን በተለይም በአዲስ አበባ ዙሪያ ያሉ የኦሮሞ አርሶ አደር ገበሬዎችን ለማፈናቀል የተደረገው እንቅስቃሴ በልጆቻቸው በተማሪዎች ዘንድ ቁጣን ማስነሳቱ፣ ወላጆቻችን ከዚህ ቀደምም እየተገፉ እየተጠረጉ የሄዱበት ሁኔታ ስላለ ይህ እንዴት ይሆናል ብሎ መጠየቅ ህጋዊ ጥያቄ። ይህ ብቻ አይደለም። እነዚህ ተማሪዎች ደግሞ ጥያቄ ሲያቀርቡ ለእነሱ መልስ መሰጠት የነበረበት በመግደል በማሳደድ፣ በማሰር ጥይት አልነበረም። በአግባቡ ይህን ጥያቄ አድምጦ ተገቢውን ምላሽ መስጠት ነበረበት። በመጨረሻ ይህ ከቀድሞም ጀምሮ የተጀመረው የጎሳ ፖለቲካ ምን ያህል አደገኛ እንደሆነና ኢትዮጵያን የማይጠቅም መሆኑንም የተረጋገጠበት ሌላኛው ሶስተኛው ክፍል ነው። ለምሳሌ መልካም አስተዳደር የሚለውን ከሕገ መንግስቱ ቀጥሎ የሚያነሱት ነው። መልካም አስተዳደር ሊገለጽ የሚችለው በትምህርትና በሚዲያ በስልጣን ላይ ያለው አካል ሕዝቡ ተቻችሎ ተከባብሮ ልማትን ማፋጠንና መስራት እንዲችል ነው። ነገር ግን እየተደረገ እና እየሆነ ያለው ከዚህ በተቃራኒው ስለሆነ በዚህ መልክ ነው የምመለከተው። አመሰግናለሁ። መልካም ወደ ዶክተር ግዛቸው ልሄድ። ዶክተር ግዛቸው ከአንድ አድማጅ ጥያቄ እንደውም ባለፈው ማክሰኞ ለአየር ያበቃ ነው ጥያቄ አለ። ከዛ ነሳና እሱን ከመለሱልኝ በኋላ ቀደም ሲል ዶክተር ቡሻ ከቶሮንቶ ለዚህ ሁሉ ምክንያት የሆነው ለዚህ ሁሉ እልቂት ምክንያት የሆነው የብሔረሰብ ፖለቲካ ነው ብለዋል። እዛ ላይ ያለውትን አስተያየትም ይሰጡኛል። ውይይቱ ይቀጥላል። በነገው ምሽት ቀሪውን ክፍል ይዘንላችሁ እንመለሳለን። ወደ ተከታዩ ዘገባ እንለፍ። የአፍሪካ ሀገሮች አሜሪካ በሰጠችው ከቀረጥ ነፃ የንግድ እድል የበለጠ ተጠቃሚ እንዲሆኑ ሀገራቸው እንድምትፈልግና ድጋፍም እንደምታደርግ የዩናይትድ ስቴትስ የንግድ ሚኒስትር ፔኒ ፕሪትስከር አስታውቀዋል። በኢትዮጵያ መዋዕለ ንዋይ ለማፍሰስ የሚፈልጉ የአሜሪካ ኩባንያዎችን ለመርዳት በጥቂት ወራት ውስጥ አዲስ አበባ ላይ የንግድ ቢሮ እንደምትከፍትም አሜሪካ ጠቅሰዋል። ሚኒስትሩ አዲስ አበባ ላይ የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘግቧል። በአዲስ አበባ የሁለት ቀናት ቆይታ ያደረጉት የአሜሪካ የንግድ ሚኒስትር ፔኒ ፕሪትስከር እና የኮንግረስ አባል ኬረን ባስ ሀገራቸው ከኢትዮጵያ ጋር ያላት የንግድ ልውውጥ በሚጨምርበት ሁኔታ ላይ ያተኮሩ ውይይቶችን አድርገዋል። ከኢትዮጵያ መንግስት ባለስልጣናት እና ከአሜሪካ የግል ኩባንያዎች ጋር ያደረጉት ውይይትም በዚህ ውርስ ላይ እንዳተኮረ ለጋዜጠኞች ተናግረዋል። በኢትዮጵያ አየር መንገድ አዳራሽ ለሀገር ውስጥና ለውጭ ሀገር ጋዜጠኞች መግለጫ የሰጡት አሜሪካዊቷ የንግድ ሚኒስትርና አብረዋቸው የመጡት የኮንግረስ አባል ለልዩ ልዩ ጥያቄዎች ምላሽ ሰጥተዋል። እንደ አውሮፓን አቆጣጠር በ2000 ዓ.ም በኮንግረስ የጸደቀውና ከሳራ በታች ያሉ የአፍሪካ ሀገራት የተለያዩ ምርቶችን ከቀረጥ ነፃ እንዲያስገቡ የፈቀደው የአፍሪካ የእድገትና የተጠቃሚነት ህግ አገዋ በስፋት የተነሳ እርስ ነበር። ይህንኑ ከቀረጥ ነፃ እድል የበለጠ እየተጠቀሙ ያሉ ጥቂት ሀገራት መሆናቸውን መረጃዎች ያሳያሉ። በዚህ እድል በመጠቀም ወደ አሜሪካ እየገባ ካለው ምርት 86 ከመቶም ከሁለትና ሶስት ሀገራት እየተላከ ያለ ነዳጅ ነው። አብዛኛዎቹ ሀገራት ግን የአሜሪካን ሰፊ ገበያ ሰብሮ የሚገባ ምርት መላክ አልቻሉም። የንግድ ሚኒስትር ፔኒ ፕሪትስከር ይህ ሁኔታ መለወጥ እንዳለበት በጋዜጣዊ መግለጫው ተናግረዋል። ሀገራትም ቢሆኑ ከአጋው ያገኙትን ውጤት እየገመገሙ ቀጣይ ቅድም እያዘጋጁ ነው ሲሉ ኢትዮጵያን በማሳያነት ጠቅሰዋል። እንደ ኤሮፓውያን የዘመን አቆጣጠር በ2013 በአጎዋ አማካይነት ወደ አሜሪካ የገባው ምርት ዋጋ 268 ቢሊዮን ዶላር ነው። ከዚህ ውስጥ የኢትዮጵያ ድርሻ በንጽጽር አነስተኛ ማለትም 18 ሚሊዮን ዶላር ቢሆንም ይህንን መጠን የመጨመሩ አቅም ከፍተኛ ነው። ኢትዮጵያ ሀገራዊ የሆነ የአጎዋ ስትራቴጂ ለመቅረጽ እየወሰደች ያለችውን እርምጃም እናደንቃለን። ስትራቴጂው ሀገሪቱ በአጎዋ አማካይነት ወደ አሜሪካ የምትልካቸው ምርቶች ዋጋ በሚቀጥሉት አምስት ዓመታት ከሰባት መቶ ሚሊዮን ዶላር በላይ ለማድረስ ያለመ ነው። ዓላማችንም የአገዋ ተጠቃሚ የሆኑ የአፍሪካ ሀገራት ወደ አሜሪካ የሚልኳቸው ምርቶች አይነት እንዲጨምር ነው ብለዋል። እናም ከነዳጅ ምርቶች ይልቅ ሌሎች የኢኮኖሚ ውጤቶች በብዛት እንዲላኩ እንደሚፈልጉ ገልጸዋል። የአገዋ የትግበራ ጊዜ እንደ አውሮፓውያን አቆጣጠር መስከረም 30 2015 የሚያበቃ ቢሆንም መታደሱ እንደማይቀር የአሜሪካ ኮንግረስ አባል ኬረን ባስ አስረድተዋል። ሀገራት በዚህ እድል ይበልጥ ተጠቃሚ በሚሆኑበት ሁኔታ ላይም የተለያዩ ውይይቶች እየተደረጉ መሆኑን ተናግረዋል። ንግስ እኔ በግሌና ሌሎች የኮንግረስ አባላትም ዋሽንግተን ላይ ከሚገኙ የአፍሪካ ዲፕሎማቶች ጋር በቅርበት እንሰራለን። በተደጋጋሚም አግኝተናቸዋል። ከአጎዋ አንጻር ምን እንደሚፈለግም ጠይቀናቸዋል። የተለያዩ ምላሾችንም ሰጥተዋል። አንዱ የመሰረተ ልማት ጉዳይ ነው። አጎዋ የአፍሪካ ሀገሮችን አቅም በማሳደግና ቴክኒካዊ ድጋፍ ማድረግን ጭምር እንዲሰራ የመጠየቅ ነው። የአፍሪካ ሀገሮች ምርቶቻቸውን ሲልኩ የአሜሪካ ደረጃዎችን እንዲያሟሉ ማገዝ። የኢትዮጵያ የኢኮኖሚ እድገትና ልማት፣ የአሜሪካ ኩባንያዎች በዚች ሀገር መዋለ ነዋያቸውን እንዲያፈሱ ፍላጎት እያሳደረ መሆኑን በተለይ ሚኒስትሯ ፔኒ ፕሪትስገር ጠቅሰዋል። እነዚህ ኩባንያዎች ወደ አፍሪካ እንዲመጡ ከሚታገዙባቸው መንገዶች አንዱም አሜሪካ የምታቋቁማቸው የውጭ ንግድ አገልግሎት ቡድኖች መሆናቸውን አስታውሰዋል። በቅርብ ጊዜም ተመሳሳይ ቢሮ በአዲስ አበባ እንደሚከፈት ይፋ አድርገዋል። እነዚህ የውጭ ንግድ አገልግሎት አባል የሚሆኑ ፈጣን ሰዎች የአሜሪካ ኩባንያዎች እዚህ አዲስ አጋሮችና የአገልግሎት ተጠቃሚዎች እንዲያገኙ ለመርዳት በየቀኑ ይሰራሉ። በአፍሪካ ያሉንን መሰል ቢሮዎች እየጨመርን መሆኑን ስገልጽ በደስታ ነው። በጋና፣ ኬንያ፣ ሞሮኮና ሊቢያ ያሉንን አገልግሎቶች ለማስፋት አቅደናል። ለመጀመሪያ ጊዜ ደግሞ በአንጎላ፣ ታንዜኒያ፣ በኢትዮጵያና በሞዛምቢክ ቢሮዎች እንከፍታለን። ሀገራቸው የኢትዮጵያውን የንግድ አገልግሎት ቢሮ በአዲስ አበባው የአሜሪካ ኤምባሲ የምትከፍተው በሚቀጥሉት ጥቂት ወራት መሆኑንም ሚኒስትሯ ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስከንድር ፍሬው ከአዲስ አበባ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ዝግጅት ነው። አሁን አዲስ አበባና አካባቢዋ ከምሽቱ 1 ሰዓት ከ24 ደቂቃ ሊሆን ነው። ዋሽንግተን ዲሲ ላይ ደግሞ ከቀኑ 6 ሰዓት ከ25 ከ24 ደቂቃ እየሆነ ነው። የጤና ዝግጅት ይቀጥላል። በኤች አይቪ እና በኤድስ ላይ ለመነጋገር በዓለም ግዙፉ የሆነው ስብሰባ ዓለም አቀፍ የኤድስ ጉባኤ የፊታችን ሐምሌ፣ ሜልቦርን አውስትራሊያ ላይ ይካሄዳል። ኤድስ 2014 ተብሎ የተጠራው የዚህ ጉባኤ አብይ መርህ ማንም ውጪ እንዳይተው ወይም ማንም ወደኋላ እንዳይቀር ኖባዲ ሌፍት ቢሃይንድ የሚል ነው። ደርባን ደቡብ አፍሪካ ላይ የዛሬ 14 ዓመት በሁለት ሺህ ዓመተ ምህረት ማለት ነው በአውሮፓውያኑ አቆጣጠር ከተካሄደው ጉባኤ ወዲህ የዓለም ኤድስ ጉባኤ አዘጋጆች ከዝግጅቱ በርካታ ወራት ቀደም እያሉ መግለጫዎችን ያወጣሉ። ለመሆኑ ለምንድን ነው እነዚህ መግለጫዎች የሚያስፈልጉት? የመጀመሪያው ምክንያት ደርባን ላይ እንደ ተደረገ ሁሉ ይህንን መስክ ኤች አይቪ በደሙ ውስጥ የሚገኝ እያንዳንዱን ሰው ወይም በኤች አይቪ ላይ የሚሰሩ ሰዎችን ሁሉ የሚመለከቱ ዓለም አቀፍ ትኩረት የሚሻቸው ጉዳዮች አሉ። በመሆኑም ጉባኤው በዚህ ዓለምን ሙሉ በሙሉ ያዳረሰ ወረርሽኝ ላይ ብርሃን እንዲያርፍ ያደርጋል። ክሪስ ባይረር ናቸው። በጆንስ ሆፕኪንስ ዩኒቨርሲቲ የማህበረሰብ ጤና ትምህርት ቤት የወረርሽኞች መምህር ናቸው። ከቪኦኤው ጆዲ ካፖዋ ጋር የተነጋገሩት የሜልቦርኑ መግለጫ በመረጃ ላይ የተመሠረተ መብቶችን በማክበር ላይ የቆመና ፆታ ዘለል የሆነ የኤችአይ ቪ ምላሽ ለመስጠትና ለተሳኩ የማኅበረሰብ ጤና መርሃ ግብሮች አድልዎ ወይም ማግለል የሌለበት አሰራር እጅግ አስፈላጊና የሥራዎች ሁሉም መነሻ መሆን እንደሚገባው ያስገነዝበናል ይላሉ ፕሮፌሰር ባይረር። There has been a wave of new anti gay discriminatory laws and policies. <laughs> and <the number> <laughs> ባለፈው ዓመት በአውሮፓውያን 2013 ዓ.ም ናይጄሪያ ውስጥ የወጡ ሕጎች በቅርቡ ደግሞ ዩጋንዳ ያሳለፈችው ሌላ ሕግ ለሰዎች ቀርቦ የድጋፍና እንክብካቤ ሥራን ለማከናወን የጾታ አናሳ በሆኑት ውስጥ በተለይ ከኤች አይ ቪ ኤድስ ጋር የተያያዘ ምላሾችን ለመስጠት ሁኔታዎች አዳጋች እንዲሆኑ እያደረጉ ነው። እንዲህ አይነት ሕግጋት ዛሬ በሰማኒያ ሀገሮች ውስጥ ሥራ ላይ መሆናቸውን የሜልቦርኑ ጉባኤ አዘጋጆች ተናግረዋል። የዚህ መግለጫ ዋነኛው መነሳሻ ለኤችአይቪ የሚሰጠው ምላሽ ሁልጊዜ ሁሉንም አገልግሎቶች የማግኘት የሁሉም መብት የመሆኑ ጉዳይ ነው። ማግለል ማግለልና አድለውን አስወግዶ ከሁሉም ለጉዳት ተጋላጭ የሆኑና እየተጎዱ ካሉ የማኅበረሰብ ክፍሎች ጋር መስራት ነው። እኛነታችንን የሚያሳይና አሁን የጨበጥናቸውን ስኬቶች ለምን እንደ ጨበጥ ናቸው የሚገልጥ መሆኑ ነው። እነዚህ ሕግጋት ወደ ተሳሳተ አቅጣጫ የሚወስዱ አደገኛ ሕግጋት መሆናቸውን ለማሳየትም ይህንን ጉባኤ እንጠቀምበታለን። ወንዶችና ሴቶች የተመሳሳይ ጾታ ግንኙነቶችን ሰዎች ወይም ከሁሉም ጋር ግንኙነት የሚያደርጉ ወይም ጾታቸውን ያስቀየሩ ሰዎችን ከሚመለከቱት ህግጋት ብዙዎቹ መሰረታቸው የቅኝ አገዛዝ ዘመን ታሪክ እንደሆነ የሚናገሩት ፕሮፌሰር ባይረር፣ ናይጄሪያ በቅርቡ ያወጣችው ህግ ግን ያንን አድሏዊና የማግለል አድራጎት ለየት ወዳለ ደረጃ ያሻግረዋል ብለዋል። it was not illegal, for example, to organize meetings, to have discussions, to do outreach for folks at risk. ለምሳሌ ስብሰባዎችን ማካሄዱ፣ መወያየት፣ ለአደጋ ተጋላጭ የሆኑ ሰዎችን ቀርቦ ማነጋገር፣ ግንኙነት ካላቸው ወንዶች ጋር ሀሳብ መለዋወጥ ክልክል አልነበረም። አዲሱ ህግ ግን እንዲህ አይነቶቹን ስራዎች ሁሉ ህገወጥ ያደርጋል። በእንዲህ አይነቶቹ ጉዳዮች ላይ ለመነጋገር የማህበራዊ ጤና ስብሰባዎችን ማዘጋጀት ህገ ወጥ ተደረገ። ወደ ሰዎች ቀርቦ አገልግሎት መስጠትም ህገ ወጥ ሆነ። በፕሮፌሰር ባይረር አባባል ውጤቱም ህይወት አድን የሆኑ ከኤችአይቪና ኤድስ ጋር የተያያዙ ድጋፎችና አገልግሎቶች እንዳይደርሱ ማድረግ ሆነ። ሕክምና ያልተደረገለት በአግባቡ ያልተያዘ ኤችአይቪ ዛሬም ይገድላል። ስለዚህ ሰዎች አገልግሎት እንዳያገኙ ማድረግ የአሰራር ስህተት ወይም ግድፈት አይደለም። በቸልታ የምትታለፍ ትንሽ ነገርም አይደለም የመኖርና ያለመኖር የህይወትና የሞት ጉዳይ እንጂ ብለዋል ፕሮፌሰር ባይረር። ዝግጅታችን ወደ መጠናቀቁ ነው። በኢትዮጵያ ሜቴሮሎጂ መረጃ መሰረት ነገ ማክሰኞ ግንቦት 19 አብዛኛው የኢትዮጵያ ክፍል ዝናባማ ይሆናል። የአዲስ አበባ ከፍተኛ ሙቀቱ 23፣ ዝቅተኛ 24 ይሆናል። አዲስ አበባ ዝናባማ ትሆናለች። አንድ የዩናይትድ ስቴትስ ዶላር 19 ብር ከ33 ሳንቲም ተመንዝሯል። ዛሬ የሶቪየት መንግስት መስራች ቭላድሚር ሊች ሌኒን በልብ መታወክ ልክ በ1914 ዓ ም በኢትዮጵያ አቆጣጠር በዛሬው ዕለት ተመታ። ናፖሊዮን ቦናፓርት በ ዓ ም የጣሊያን ንጉሥ ሆነ። በዛሬው ዕለት ክብራትና ኩራን ዝግጅታችን አለቀ። ከምሽቱ 3 ሰዓት በድጋሚ እንገናኛለን። ጤና ይስጥልኝ። This program has come to you from the Voice of America, Washington.